ሰላም ጤና ስጥልኝ። እንደምን አመሻችሁ? የጋቢና ቢሆ አድማጮች የዛሬ አርብ ጥር 29 2012 ዓ ም ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል። ለምሽቱ ከያዝንላችሁ ጥንቅሮች መካከል አሁን ከቻይና መጣ ማንኛውም መንገደኛ በሶስት ዘርፍ የሙቀት ልየታዊ የተደረገን ያለው ይሄ እንግዲህ ብቸኛ አይደለም። ድሬዳዋ ይህም የባቡር ኮሪደራችንን ታሳቢ ባደረገ መንገድ ልየጣውም ጀምረናል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ ናቸው። ኢትዮጵያ ውስጥ የኮሮና ቫይረስ ወረርሽኙን በመከላከሉ ረገድ እየተደረገ ስላለው እንቅስቃሴ ለአሜሪካን ድምጽ አስረድተዋል። በቻይና ሁቤይ ስለሚገኙ ተማሪዎችም ጥያቄ ቀርቦላቸው ምላሽ ሰጥተዋል። በምሽቱ ይሰማል። የሞተበትን ሰው እንዲዘክሩ ለማረግ ነው ሰዎች ወጥተው እገሌ በሌ ይባላል። ነው እድሜ በዚህ ዓመቱ እንደዚህ በጦርነት ተቃተ፣ እህቴ እንደዚህ ሞተ፣ አባቴ በተባራሪ ጥይት ሞተ፣ አያቴ እንዲሁ እያሉ ብዙ ይጻፉ አሉ። ከአስር ሚሊዮን በላይ የሆነ ነው እንግዲህ በሶሻል ሚዲያ ላይ ኢንተራክሽን የነበረ ነው። የሰማችኋቸው አቶ ሚኪያስ ሲሳይን ነው። በመላው አፍሪካ በጦር መሳሪያ ምክንያት ሕይወታቸውን ያጡ ሚሊዮኖች በቁጥር ሳይሆን በስም እንዲታወሱ ማድረግ የሰዎች የጉዳዩን አሳሳቢነት እንዲረዱት ይረዳል በሚል ሃሽታግ ኔይምስ ኖት ነምበርስ የሚል አህጉራዊ የኢንተርኔት ላይ ዘመቻ ተካሂዷል። በተመሳሳይ ደግሞ በርህራሄና በመተሳሰብ ኢትዮጵያ ውስጥ እየተፈጠሩ ያሉ ግጭቶችና አለመግባባቶችን ለማሻሻል ባለንጀራ የተሰኘ ሌላ እንቅስቃሴ ተጀምሯል። ፕሮግራሙን በመምራት ኤደን ገረመው አብሬያችሁ አመሻለሁ። ምርጫችሁ ስላደረጋችሁን እናመሰግናለን። በቅድሚያ ግን ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች ሀብታሙ ስዩም እንደሚከተሉ ያሰማናል። አመሰግናለሁ ኤደን። የዩናይትድ ስቴትስ ኃይሎች በድሮን ወይንም አብራሪ የለሽ ጠያራ የመን ውስጥ በተፈጸመ የአየር ጥቃት አንድ የአልቃይዳ መሪ መግደሉን ፕሬዚዳንት ዶናልድ ትራምፕ ትናንት አረጋገጡ። ዩናይትድ ስቴትስ በወሰደችው የተሳካ የጸረ ሽብርተኛ እርምጃ የአረቢያ ሰርጥ አልቃይዳ በቅጽል ስሙ አካፕ የተባለው የአልቃይዳ ቅርንጫፍ መስራችና መሪ የነበረው ካሲም አልሬሚ ተገድሏል ብለዋል። የአልቃይዳ መሪ የየመን አልዘዋሃሪ ምክትል ነበረ። ሪሚ በዩናይትድ ስቴትስ በቅርብ ወራት ከፍተኛ ቦታ ያለው ሽብርተኛ ስትገድል ሶስተኛ መሆኑ ነው። በጥቅምት ወር የእስላማዊ መንግሥት መሥራቹ አቡበከር አልባግዳዲ፣ በጥር ወር ደግሞ ዋናው የኢራን ጄኔራል ካሲም ሱሉማኒ በዩናይትድ ስቴትስ ጥቃት መገደላቸው አይዘነጋም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትናንት ሐሙስ የኬንያ ፕሬዚዳንት ኡሁሩ ኬንያታን በዋይት ሀውስ ተቀብለው አነጋግረዋል። የዩናይትድ ስቴትስ ከኬንያ ሪፐብሊክ ጋር የንግድ ግንኙነት ድርድሮች ለመጀመር እንደምትፈልግም አስታውቀዋል። ኬንያ በመላው አፍሪካ እውቅና ያላት መሪ ሀገር ነች። ለዩናይትድ ስቴትስም የስትራቴጂክ አጋር ነች። ኢኮኖሚና የንግድ ግንኙነቶችን የበለጠ ለማጠናቀር ትልቅ እድል አለ ሲሉ የዩናይትድ ስቴትስ የንግድ ተወካይ ሮበርት ላይትዜር አስገንዝበዋል። የቻይና ፕሬዚዳንት ዢ ጂንፒንግ በኮሮና ቫይረስ ወረርሽኝ ላይ ሕዝባዊ ጦርነት ያሉትን አውጀዋል። በወረርሽኝ የሞቱ ሰዎች ቁጥር በየቀኑ መጨመሩም ቀጥሏል። ፕሬዚዳንቱ መላ ሀገሪቱ ባላት አቅም እጅግ ጥብቅ በሆነ መንገድ ወረርሽኙን ለመከላከልና ለመቆጣጠር ተንቀሳቅሳለች፣ የመከላከል ሕዝባዊ ጦርነት ከፍታንበታል፣ ማለታቸውን የመንግስቱ የዜና አውታር ዘግቧል። ኮሮና ቫይረስ የተቀሰቀሰባት ሁቤይ ክፍለ ግዛት ባለሥልጣናት በበሽታው ተጨማሪ 69 ሰዎች መሞታቸውን አስታውቀዋል። በጠቅላላው 630 ደርሰዋል። ተጨማሪ 2500 ሰው መያዙንና ታማሚዎቹ ቁጥር ከ30 መብለጡንም አስታውቀዋል። ይህ በእንዲህ እንዳለ የዓለም የጤና ድርድር የጋቢና ጉዟችን ይቀጥላል። ኤደን ገረመው እያስተናገድ ኳቸው አመሻለሁ። ሀብታሙ ስዩም ለዜናው አመሰግናለሁ። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገር። ከቻይና ባት ዓለም አቀፍ ወረርሽኝ የሆነው ኮሮና ቫይረስን በተመለከተ በዛሬው ዕለት የኢትዮጵያ ሕብረተሰብ ጤና ድርጅት ጋዜጣዊ መግለጫ ሰጥቷል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ በተለይም ለአሜሪካ ድምጽ ኢትዮጵያ ውስጥ ስላለው ሁኔታ ገለጻ አድርገዋል። እንደሚከተለው ይሰማል። ቻይና የሚመጡ የኢትዮጵያን ኤርላይንስ መንገደኞችን በተመለከተው ስላለው ጥንቃቄ ከሚያብራሩበት ይጀምራል። የመጀመሪያው ማጠንተኛችን ያው ቦሌ አይሮፕላን ማረፊያ ላይ ያለው የቅድመ ጥንቃቄ ስራችን ነው። እሱን በተመለከተ በየጊዜው ያሉትን ሁኔታዎችን ታሳቢ እያደረግን እያጠናከርን የመጣ ነው። አሁን ከቻይና የሚመጣ ማንኛውም መንገደኛ በሶስት ዘርፍ የሙቀት ልየታ እየተደረገ ነው ያለው። የመጀመሪያው ቀጥታ ገናት አይሮፕላን እንደወረደ ማንኛውም ተሳፋሪ ማስክ አድርጎ መውረድ ይኖርበታል። እሱም ብቻም ሳይሆን እንደወረደ የሙቀት ልኬት ይደረግለታል። እሱን ካለፉ በኋላ በቀጥታ ለብቻቸው የቻይና መንገደኞች የሚስተናገዱበት ሌን ተዘጋጅተዋል። ከዛ ለብቻቸውም ደግሞ እስከ ኢሚግሬሽን ካውንተሩ ድረስ የሚሄዱበት የሚስተናገዱበት ሌን ተዘጋጅተዋል። ከኢሚግሬሽን ካውንተሩ እስከሚደርሱ ድረስ ሶስት የሙቀት ልየታዎች ውስጥ ማለፍ ይኖርባቸዋል ማለት ነው። ሌሎች ስራዎችን በተለይ አየር መንገዱ ብዙ አካላትን የሚያስተናግድ ነው። የአየር መንገዱ ስታፎች አሉ፣ የኢሚግሬሽን ስታፎች አሉ፣ የሴኩሪቲ ሰራተኞች አሉ የኦፕሬሽን ስታፎች አሉ። እነሱን ማዕከል ያደረጉ ደግሞ የቅድመ ጥንቃቄ ስልጠናዎችንም እያካሄድ ያለ ነው። አሁን ደግሞ ከደብሌቾ የመጡ ኤክስፐርቶች ባለሙያዎች፣ አጠቃላይ በአየር መንገዱ የሚካሄደውን የክሪው ወይም ደግሞ የአየር መንገዱ ሰራተኞች በተለይ ከአይሮፕላን ላይ የሚበሩትን ታሳቢ ያደረገ ለየት ያሉ ስልጠናዎች እና ከሁሉ በላይ ደግሞ አጠቃላይ የስክሪኒንግ ሲስተሙ የልየታው ሲስተም ዓለም አቀፍ ስታንዳርዶን በተመለከተ መሆኑን የሚያጠና እንዲሁም ደግሞ ግብዓት የሚሰጥ ቲምም ገብቶ እየሰራ ነው ያለው። ይሄ እንግዲህ ብቸኝ አይደለም። ድሬዳዋ ላይም የባቡር ኮሪደራችንን ታሳቢ ባደረገ መንገድ ልየታውን ጀምረናል። እንዲሁም በየብስ ደግሞ ወደ ሀያ ሰባት አካባቢ የሚሆኑ ቦርደሮቻችን ላይም ስራዎችን እየሰራን ነው። ይሄ እንግዲህ አጠቃላይ ከልየታ ጋር በመግቢያ በሮቻችን የምንሰራው ነው የሚሆነው ሌላው ግን ተጠርጣሪ በሚመጣበት ወቅት ደግሞ የምናቆያቸው ሌላው ግን ተጠርጣሪ በሚመጣበት ወቅት ደግሞ የምናቆያቸው ሴንተሮች ላይም እሱንም እያጠናከርን ያለ ነው። ከዚህ በፊት አንድ ሴንተር ብቻ ነበር ያለን ቦሌ ጨፋ። ነገር ግን ከዚህ በላይ እንኳን ችግር ቢመጣ በሚል ትልልቅ ችግሮችን ታሳቢ አድርገን ነው ስራዎች የተሰሩ ያሉት። ለዛም አንድ ሌላ ማዕከል አሁን አራት ኪሎ ላይ እንዲሁም በተጨማሪ ደግሞ ኤካ ኮተቤ ሆስፒታል አጠቃላይ ግማሽ ስራው ላይ ገና ቅርብ የተጀመረው ሆስፒታልም ስለሆነ በቂ ስፔስ ስላለው እሱንም ልክ እንደ አንድ አይሶሌሽን ሴንተር የማደራጀት ስራ እየሄደ ነው ያለው። ከፍተኛ ደግሞ የሕክምና ጽኖ ትኩረት የሚፈልጉ ህሙማን ደግሞ ቢመጡ በቅዱስ ጴጥሮስ የተዘጋላለ ዶክተር ኤባ አባተ አሁን ላይ አምስት ኢትዮጵያውያንና አንድ የቻይና ዜጋ በኮሮና ቫይረስ ተጠርጥረው በማቆያ ውስጥ እንዳሉ ገልጸዋል። በሌላ በኩል ኢትዮጵያ የኮሮና ቫይረስ ምርመራ ለማድረግ አስፈላጊ የሆነውን የኬሚካል ቅንብር በማግኘቷ ከነገ በኋላ በሚኖሩት ቀናቶች ጀምሮ የቤተ ሙከራ ምርመራውን አገር ውስጥ ማካሄድ እንደሚቻልም አስታውቀዋል። እንግዲህ ከልየታ አንጻር አሁን እስካሁን ወደ ሀያ ዘጠኝ የሚሆኑ ጭምጭምታዎችም ከማህበረሰቡም ከተቋሞቻችን ያገኘንበት ሁኔታ ነው ያለው። እንግዲህ ደብሌቾ ባስቀመጠው ክራይቴሪያ መሰረት መስፈርት መሰረት ወደ አስራ አራት የሚሆኑት ናቸው ለልየታ የሚያበቃ መስፈርት ያላቸው። ከዚህ በፊትም እንደገለጽነው እንግዲህ የስምንቱን መንገደኞች ለብቻ ቆይተናቸው የላቦራቶሪ ውጤታቸውም ከተሰማ በኋላ ከልየታ ማዕከሉ አውጥተናቸዋል። አሁን ግን በአሁኑ ወቅት ስድስት የሚሆኑ በልየታ ማዕከላችን ውስጥ አሉ። አንደኛው ቻይናዊ ነው። አምስት እንግዲህ ይሄ በጥቅሉ እንግዲህ እየሄድንበት ያለው ነገር ነው። እንግዲህ በምን አይነት መንገድ መመራት አለበት ከበጀታ አንጻር፣ ሌሎች ነገሮችን የያዘ ደግሞ የኢመርጀንሲ ፕሪፐርነስ ኤንድ ሪስፖንስ ፕላኑም ፋይናላይዝ ተደርጎ የሚመለከታቸው አካል እየቀረበ ፓርትነሮችንም ጨምሮ ውይይት የተደረገበት ነው ያለው። አስፈላጊውም ግብዓት ድጋፎችንም ከፓርትነርስ እያገኘን ያለንበት ሁኔታ ነው ያለው። ምርመራም አንጻር እንግዲህ እንደምናውቀው ይሄ ብቸኛ አዲስ ዝርያ ነው። ለየት ያለ ለብቻው የተቀመመ ኬሚካል ስለሚያስፈልገው እሱን ለማግኘት ብዙ ጥረቶች እየተደረጉ ነበረ። ትላንትና ላይ ከዓለም ጤና ድርጅት ድጋፍ ተከክሎበት ከጀርመን የደረሰን፣ ዛሬ ጠዋት ደግሞ ከእኛ ጋር አብረው የሚሰሩ የቻይና ተቋማት ጋር ባለን ግንኙነት ከዛም የደረሱን ቴስትኪቶች አሉት። አሁን ሁሉ ነገር ፋይናላይዝ አድርገናል። ዛሬ የደረሱንም ቴስትኪቶችን ታሳቢ አድርገን ከነገ ጀምሮ ራሱም ራሳችንን እዚሁ ስክሪን የምናደርግበትም ሁኔታ ዶክተር ኤባ አባተ በቻይና ውሀን እና ሁቤ ከተማ የሚኖሩ ተማሪዎች ወደ ኢትዮጵያ የሚመለሱበት ሁኔታ ቢመቻች አሁን ላይ ባለው ሁኔታ መቀበል ይቻል እንደሆነ ተጠይቀው ተከታዩን መልሰዋል። እንግዲህ እንደዚህ አይነት ውሳኔዎች ከመወሰናቸው በፊት ብዙ ነገር መታየት ያለባቸው ነገሮች ይኖራሉ። ከአቅም አንጻር ከሆነ ይህንን የማደራጀት የመስራት ስራ ማከናወን ነው ብዙም የሚከብድ አይደለም። ከዛ የሚመጡት ከውሀን ዋናው ኤፒሴንተር ሊሆን ይችላል ወይም ደግሞ በሽታው የተከሰተበት ወደ ስልሳ ፐርሰንት በላይ አሁን ያለው የበፊት አንዱድ ያለው ሁዋን እና ሁቤይ ፕሮቪንስ ላይ ነው ያለው። ስለዚህ ከነዚህ ከዛ የሚመጡ ጤነኞች ናቸው፣ ግን ለሁለት ሳምንት ቢያንስ ክትትል የሚያስፈልጋቸው ከማህበረሰቡ ቢያንስ ወጣ ባለመንገድ ተለይቶ የሚቀመጥበት ሁኔታ መዘጋጀት ይኖርበታል። ሌላም ዓለም ላይ እየተሰራ ያለው እሱ ነው። ያንን ከማድረግ አንጻር ብዙም ችግር ላይኖሮ ይችላል ግን ይሄ ብቻ ሳይሆን ብዙ ታሳቢ የሚደረጉ ነገሮች ሊኖሩ ይገባል። ዝግጅት ይፈልጋል፣ ሌሎች ነገሮችንም። ነገር ግን ውሳኔው ራሱ በደንብ ሳይንቲፊክም በሆነ መንገድ ብዙ ነገሮችን ታሳቢ ተደርጎ መመዘን ይፈልጋል። ስለዚህ የመንግስት አካል ይህንን ውሳኔ የሚወስድ ከሆነ በእኛ በኩል ሊሰሩ የሚችሉ ነገሮችን እየሰራን ያለ ነው። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኤ ነው። ከመደበኛው የሳተላይት ስርጭት በተጨማሪም በፌስቡክ ቪኤ አምሃሪክ ላይም እየተደመጥን እንገኛለን። አስተያየቶቻችሁን በፌስቡክ እንዲሁም ደግሞ በትዊተር ሀሽታግ ጋቢና ቪኤን እንዲሁም ደግሞ ጋቢና ቪኤ አት ቪኦኤ ኒውስ ዶት ኮም ብላችሁ ጻፉልን። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አርባ ሁለት የውስጥ መስመር አስራ አራት በሚለው የነጻ መስመር ደውሉና ለጋቢና ቪኤ ብላችሁ መልእክታችሁን ምጡልን ምርጫችሁ ስላደረጋችሁን ደግሞ እናመሰግናለን። ኢትዮጵያ ውስጥ እየተፈጠሩ ያሉ ግጭቶችን፣ አለመግባባቶችንና የማህበረሰቡ ጥንቅጦችን በርህራሄና በመተሳሰብ ግብሮች ለማሻሻል ይቻላል ብሎ የሚያምን እንቅስቃሴ ከሰሞኑ ተጀምሯል። እንቅስቃሴው ባለንጀራ ይሰኛል። ሀብታሙ ስዩም የእንቅስቃሴውን ተባባሪ መስራች ዶክተር ተካልኝ ነጋን አናግሯል። እንደሚከተለው ይሰማል። ሃይማኖታችን ለየቅል ቢሆን የዘር መስመራችን ባይዋሰን የፖለቲካ አቋማችን ባይቀራረብ ከአንድ የሚያውለንን የሰብአዊነት ውል ግን ለመጠቀም እንሞክር። ያውል ውል ባለንጀራነት ይባላል። ይህ በቅርቡ የተጀመረውን የባለንጀራይ እንቅስቃሴን ይዘት በአጭሩ ለመጠቅለል የዋል ነው ሐረግ ነው። የእንቅስቃሴው ተባባሪ መሥራች የሆኑት ዶክተር ተካሊ ነጋ ኢትዮጵያን ገደብ የለሽ ርኅራኄና መቻቻል የሚፈልጉበት ሰዓት ላይ ናቸው ብለው ያስባሉ። እነሆ አንደኛው ምክንያታቸው እኛ ሀገር እያየን ያለነው እውነታ ነው። አሁን በተለይ ከቅርብ ጊዜያት ወዲህ አንዳችንን ሌላችንን የምንመለከትበት መንገድ የእርስ በርስ ግንኙነታችንን አደጋ ላይ ጥለውታል። ምክንያቱም አንዳችን ሌላችን በምናይበት መንገድ ላይ ተመስርቶ ግንኙነታችን አብሮ ስለሚለወጥ ከማንነት ግንዛቤ ጋር ተያይዞ አሁን እየተፈጠሩት ያሉት መረዳቶች የእርስ በርስ ግንኙነታችንን በጣም እያሻከሩት እንደሆነ አሰብ። ማንነት በምንልበት ጊዜ በዋነኛነት ታሳቢ እያደረግን ያለ ነው የቡድን ማንነት ግንዛቤን ማለታችን ነው። ይሄ ማንነት ብሔር ሊሆን ይችላል፣ የፖለቲካ ፓርቲ ሊሆን ይችላል፣ አለዚያም የሚከተለው የሃይማኖት መስመር የሚጋሩ ሰዎች ሊሆኑ ይችላሉ እና እኛን የማይመስሉ ሰዎችን ወይም እኛ አይነት አቋም የሌላቸውም ሰዎች በዋነኛነት የማግለል አይነት ነገር መመልከት ጀመርን ማለት ነው። ማግለል በምንልበት ጊዜ በእኛ አተያይ በአንድ በኩል ከኛ እንደሚያንሱ አድርጎ መቁጠር የኛን አይነት እይታ ስለሌላቸው፣ በሌላ በኩል ደግሞ ሰውነታቸውን ሁሉ እስከ መካድ ድረስ እንሄድና በጠላትነት የሚሰረዙ እንቅስቃሴ እንዲህ አይነት እንቅስቃሴ ደግሞ እርስ በርስ ያለን ግንኙነት ላይ በጣም አደገኛ የሆነ አሻራ አፈጠረብን። ስለዚህ ይሄ እይታችን ካልተስተካከለ በጣም ትልቅ አደጋ ውስጥ ነ ብለን አስብ። ሁለተኛው ጉዳይ ኢትዮጵያ ውስጥ እየተፈጠረ ካለው የጥልቅ ድህነት መዛመት ጋር እንደሚገናኝ ዶክተር ተካልኝ ያወሳሉ። ህይወትን በሚያንገራግር ድህነት ውስጥ ያሉ ዜጎችን የሚያግዝ ቸርነት በእያንዳንዳችን ውስጥ ካልተፈጠረ ለሀገር ደህንነት አስጊ የመሆኑ ጉዳይ እንቅስቃሴውን ለመጀመር እንደ አንደኛ መነሻ እንደሆናቸውም ያስታውሳሉ። ይህ እንቅስቃሴ ሐሳባዊ ሆኖ እንዳይቀር ወጣቶችን እንደ ዋነኛ አጋርነት በማየት የሚያምነው እንቅስቃሴ መልካም ሐሳቦቹን ከብዙሃን ልብ ለማስረጽ መላዎችን ዘይደዋል። በሁለት መንገድ ልንከሳቸው እንችላለን። አንደኛው ፊት ለፊት ወይም ገጽ ለገጽ የምናደርገው ሰዎችን የማንቃት ስትራቴጂያችን ነው ወይም ስልታችን ነው። ሁለተኛው ደግሞ አሁን አንዳችን የትም ያህል ብንራራቅ እንኳን የሚያገናኙን የድረገጽ መንገዶችን መጠቀም ነው። እዚህ ማህበራዊ ሚዲያ ብለን የምናስባቸው የፊት ለፊት ወይም ገጽ ለገጽ ብለን ከምናስባቸው ጋር በተያያዘ በተለያዩ የእምነት ተቋማቶች ውስጥ ይሄንን ሀሳብ በተከፈቱ ድንበሮች ውስጥ ሁሉ እየሄድን እናበሳለን እናነሳለን። ጥያቄ ሲነሳም እንመልሳለን። ያንን እናደረጋለን። ከዛ ባሻገር ደግሞ ምንድን ነው የምናደርገው? ዩኒቨርሲቲዎች ጋር አሁን ለምሳሌ ከዚህ ፊት ጅጅጋ ዩኒቨርሲቲ ሄደን ነበር። ወደ አምስት መቶ የሚያክሉ ተማሪዎች የዚህን መልእክት የሚያገኙበት መንገድ ተመቻችተዋል። በጣም በቅርብ ከአንድ ከሁለት ሳምንት በኋላ ደግሞ እንደገና ወደ ጎንደር ዩኒቨርሲቲ ሄደን ተመሳሳይ ነገር እናደርጋለን። በዚህ ዓመት ብቻ ወደ አስር ያክል የሚሆኑ ዩኒቨርሲቲዎችን ለመድረስ እቅድ አለን። የፊት ለፊት የምናደርገው ነው። ከዚሁ ጋር ተያይዞ በቅርብ ጊዜ የሚወጣ መጽሐፍ አለን። በተለይ ከአይሁድነትና ከክርስትና ጋር ተያይዞ ባልንጀራነት በነዚህ ሃይማኖቶች ቅዱሳን መጽሐፍቶች ውስጥ እንዴት ይታያል ያስ ለዛሬው ያለን ፋይዳ ምንድን ነው የሚለው መጽሐፍ ተተይቦ አልቋል። በጣም ከአንድ ወር ባልበለጠ ጊዜ ውስጥ በሰው እጅ ይገባል ብለን እናስባለን። መልካም የህይወት ልምዳቸውን ለሌሎች ለማጋራት ይበቃሉ ያላቸውን ታዋቂ ሰዎች በአምባሳደርነት ያካትተው እንቅስቃሴው ህልሙን ለሚጋሩት የቃል ኪዳን ሰነድን ማዘጋጅተዋል። ባልንጀራይ መውደድ ቃል ኪዳን የሚሰኘው ሰነድ ሰዎች በየዕለት ኑሯቸው የመልካም ባልንጀርነት ተግባሮችን እንዲፈጽሙ አስተዋሽ ነው። ይሄ ባልንጀራይ መውደድ ቃል ኪዳን የምንለው ሰነድ በዋነኛነት የሚናገረው ምንድን ነው? በእያንዳንድ ሁለት ሰው ሌላውን ሰው እንደራሱ ለመውደድ ቃል ኪዳን እንዲገባ ወገንተኛ በተግባር እነዚህ ነገሮች የሚኖርበትን መንገድ በጣም ቀላል የሆኑ መንገድ ሊታወሱ የሚችሉ ነገሮችን የሰውነት ክፍሉን በመጠቀም ብቻ እንዴት ሊተገብራቸው እንደሚችል አዘጋጅተናል። ወደ ሰባት የሚያክሉ ናቸው። ለምሳሌ ያህል ለመዘርዘር ያህል፣ አንድ ሰው አይኖቹን ብቻ በመጠቀም እንዴት ያለ ለውጥ ሊያመጣ እንደሚችል የምናሳይበት ነው። ሌላውን ሰው በሚመለከትበት ጊዜ ዋጋ ያለው ክቡር ባልንጀሮ አድርጎ እንዲመለከት ሲያያቸው ደስ እንዲሰል በመንገድ ላይ በሚያልፍበትበት ጊዜ የሌላቸው እንዳያራክስ እንደገና በቡድን ውስጥ አካቶ ሳያውቃቸው እንዳይፈርጃቸው አፍታዩን የሚቃኝበት ነው ጆሮውንም አስመልክተው ያው ብዙ ጊዜ ችግር የሚፈጠረው አንዳችን ከሌላችን ጋር ስናወራ ነው በጆሮዋችን እና በአንደበታችን ነው እና የባልንጀራችን ሀሳብ ጋር ለመስማማት በጣም ጤናማ እና የተለመደ ነገር ቢሆንም የሌላውን ሰው ጉዳይ ግን በራስ ጉዳይ አድርገው በትዕግስት ያለማድነት ችግር ስላለ ሰው በትንሽ አደምጣለ የሚል እንዲገባ በምንም አይነት መንገድ የንቀት ቃላትን ጥቅል ድምዳሜዎችና ፈጥናቸው እንዲታጠብ ደሞስፈት ቢሠራ እንዲጠይቅ የሚያነሳሳ ነው። እንቅስቃሴው የሰነቃቸው መላዎች በመንግስት የአስተዳደር ዘይቤዎች ውስጥም ተካተው የበለጠ ጉልበት ያገኙ ዘንድ ከእርቅና ሰላም ኮሚሽን ጋር ለመስራት ንግግር መጀመሩን ያወሱት ዶክተር ተካልኝ መንግስትም ሀገሪቱን በሚያስተዳድርበት ወቅት የሰዎችን ክቡርነት እንዲያስቀድም ሕግን እንዲያስከብር የሚጠይቁ እንቅስቃሴዎች ለወደፊቱ እንደሚኖሩም አክለዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቬሬ ነው ያዳመጣችሁ ያላችሁት ሀብታሙ ስዩምን ለዘገባው እናመሰግናለን። በቪኦኤ ፌስቡክ አማሪክ ላይ ለምታዳምጡንም እንዲሁ በመደበኛው የሳተላይት ስርጭትም ለምታዳምጡ ምርጫችሁ ስላደረጋችሁን እናመሰግናለን። ቀጣዩም ደግሞ ተመሳሳይ ነው። በመላው አፍሪካ በጦር መሳሪያ ምክንያት ህይወታቸውን ያጡ ሚሊዮኖች በቁጥር ሳይሆን በስም እንዲታወሱ ማድረግ ሰዎችን የጉዳዩን አሳሳቢነት እንዲረዱት ይረዳል በሚል በቁጥራቸው ብቻ ሳይሆን በስማቸው እናስታውሳቸው ሃሽታግ ኔምስ ኖት ነምበርስ የሚል አህጉራዊ የኢንተርኔት ላይ ዘመቻ ተካሂ ተካሂዷል ጽዮን ግርማ ዘመቻውን በመደገፍ ሲሰራ የቆየው የአፍሪካ ህብረት የቅስቀሳ ድጋፍ ሰጪ አካል የሆነውን የአፍሪካ ፕራክቲስ ኮሚኒኬሽን አማካሪ የሆኑትን አቶ ሚኪያስ ሲሳይን አነጋግራለች አቶ ሚኪያስ ራሳቸውንና ድርጅታቸውን ከሚያስተዋውቁበት ይጀምራሉ ሚኪያስ ሲሳይም ነው። በሙያዬ የኮሚኒኬሽን ባለሙያ ነው። የሚያብዛ የሚታወቀው የኮሚኒኬሽንና ካምፔን ነው። በአለም አቀፍ ድርጅቶች አካባቢ በተባበሩት መንግስታት አፍሪካ ህብረትና አለም ባንክ አካባቢ በዛ ዛ አካባቢ ስሰራ ነው የሚታወቀው። እንግዲህ በሱም በተመለከተ በትምህርቱም፣ በመጽሐፍ ማሳተሙም በዛ ረገድ ነው የሚሰራ ያለው። አሁን ከረንት አፍሪካ ፓርቲስ ከሚባል ድርጅት ጋር የአፍሪካ ህብረትን የሚዘምሩ ጠመንጃዎቹን ልሳናቸውን የምዝጋ ወይም ጸጥ ማሰኝ የሚል ፕሮጀክትን በካምፔን መልኩ ለማገዝ እየሰራ እናገኛለን። በዘመቻ በቀስቀሳ ላይ ማለት ነው። የዘመቻ ቀስቀሳ ነው፣ የንቃት ማዳበር እና ማስፋፋት መልኩ ማዳረስ ማለት ነው። በአፍሪካ በመላ፣ እና ከዚም ባሻገር ከተቻለ በድረገጽ አማካኝነት ከምታካሂዷቸው ዘመቻዎች አንዱ በአፍሪካ፣ በመላው አፍሪካ በጦር መሳሪያ ምክንያት ህይወታቸው ያለፉትን ሰዎች ዜጎች በቁጥራቸው ሳይሆን በስማቸው እናስታውሳቸው ኔምስ ኖት ነምበርስ የሚል የኢንተርኔት ላይ ዘመቻ እያካሄዳችሁ እንደሆነ አይቻለው። ከኢንተርኔት ላይ እና ምን ማለት ነው? እስቲ ይህንን አብራራልን ኔምስ ኖት ነምበርስ የሚለው እስ ምን ስሞት መንበርስ እንግዲህ ባለፈው በፈረንጅ አቆጣጠር ጃንዋሪ ሰላሳ ላይ እና ሀያ ዘጠኝና ሰላሳ ላይ የተካሄደ ድረገጽ ወይም ደግሞ በተለይ ደግሞ ማህበራዊ ሚዲያ በተብሎ የሚጠራው በሶሻል ሚዲያ ላይ የተካሄደ የማስታወሻ ወይም መታሰቢያ ፕሮግራም መባል ይችላል። ይህ ምን ማለት ነው? እንግዲህ ሰዎቹን ጊዜ ዜና ላይ እንግዲህ በሚዲያው ላይ እንደምንሰማው አስር ሰዎች ሞቱ፣ ሀያ አምስት ሰዎች ሞቱ ምናምን ይባላል ቁጥር ይሆንና ዞሯችንም ለምዷታል። አለ ውይ ትንሽ ነው እንደማለትም አንዳንዴ የሚቃጣን ቦታውን ለሚኖርበት ጊዜ ግን እነዚህ አንድም ሲሆን ሰው እና ምንድን ነው ስም አለው። ይሄ ሰውዬ ወይም እቺ ሴትዮ የአንድ ሰው ወንድም፣ እህት፣ እናት፣ አባት፣ ልጅ፣ ዘመድ፣ ጓደኛ የሚሆን አንድ ሰው ነው። በዚህ በተፈጠረ ግጭት አማካኝነት በተተኮሰ ጥይት የሞተው ስለዚህ፣ ያንን እነስብ እነዚህ ሰዎችን ስናስብ ግጭትን በሰላማዊ መንገድ መፍታት እንችላለን፣ የጦር መሳሪያ ግድ መሳብ የለበት ብሎ የሞተበትን ሰው እንዲዘክሩ ለማድረግ ነው። በዚህም ሰዎች ወጥተው እገሌ እገሌ ይባላል ነው ወንድሜ በዚህ አመቱ እንደዚህ በጦርነት ተሞተ፣ እህቴ እንደዚህ ሞተ፣ አባቴ በተባራሪ ጥይት ሞተ፣ አያቴ እንዲሁ እያሉ ብዙ ይጻፉ አሉ። ከአስር ሚሊዮን በላይ የሆነ ነው እንግዲህ በሶሻል ሚዲያ ላይ ኢንተራክሽን የነበረ ነው የነበረው በተለያዩ መልኩ ይሄ ምን ያስረዳል ብዙ ሰው ምን ያህል እንደቆሰለ ነው እንደምታቂ የሶሻል ሚዲያ አፍሪካ ላይ ተደራሽነቱ በጣም ትንሽ ነው ግን በዛም በትንሽ ተደራሽነቱ ከአስር ሚሊዮን በላይ ውይይት መፍጠር መቻል ማለት ቀላል መስሎ አይታይም። ለኔ በግል በዚህ ይሄንን ዘመቻ ያካሄዳችሁት ወጥ በሆነ መተግበሪያ ወይም ፕላትፎርም ነው ወይስ ደግሞ ሀሽታግ ከፊቱ ስላለ በዛ ሀሽታግ አማካኝነት የተደረጉ ውይይቶችን የቆጠራችኋቸው? ይሄን አስር ሚሊዮን ቁጥር ዳታ ያገኛችሁት እንዴት ነው? ይሄ ይሄንን እኛ ፕላትፎርምን ያመሳሰል የተለያዩ ፕላትፎርምች አመቻችተን ከሕዝብ በኩል ከበዚህ በፊት ከመንግስት ወይም ከአንድ ድርጅት ለሕዝብ የሚነገር ነገር አለ ያንን መልእክት ትተን ከሕዝቡ ደግሞ ወደ እነዚህ ተናጋሪ ተብሎ በተለምዶ ከሚሄድ የሚታወቁት ወደ መንግስት አካል ወደ አፍሪካ ህብረት ወይም ሌላ መት አካባቢ ምላሽ እንዲመጣ ለማድረግ ነው። ለዛም እንግዲህ ወጣቶችን በማስተባበር ይሄ ነገር በራሳቸው እንዲነጋገሩ እኛ ያንን መድረክ አመቻቸው ነው። ባለቤቱ እንቅስቃሴ ባለቤት ወጣቶች ነው። ስለዚህም ደግሞ ሆነ ብለን ለሀያ አራት ሰዓት የሚሆን የሶሻል ሚዲያ አካውንት ወጠርን። ይኸውም በፌስቡክ ላይ እና በትዊተር ነው። ሜምስ ኖት መንበርስ የሚል ሃሽታግ ሜምስ ኖት መንበርስ ወይም ሀሽታግ አፍሪካ ፊዚዮን ብለን በዛ አማካኝነት ነው እንግዲህ ይሄ አስር ሚሊዮን የሚሆነው ኢንተራክሽን፣ ግማሹ ኮመንት ነው፣ ግማሹ ቪዚት ማድረግ ነው ገብቶ በማየት ማንበብ እንግዲህ የሚባለው እንግዲህ በእንግሊዝኛ ላይክ የሚባለው እንደዚያ አይነት ነገር በማድረግ የተገኙ የግንኙነቶች ውጤት ናቸው። ይሄ ቁጥር የሚያሳየን ብዙ የቆሰሉ ሰዎች እንዳሉ ነው ብለሃል፣ ቀደም ባለው ምላሽህና አሁን እንደነገርከኝ የቆጠራችሁት በአጠቃላይ ኢንጌጅመንት የሚባለውን አጠቃላዩን የተደረገውን እንቅስቃሴ ነው። ግን እንደ በተለየ በዚህ ዘመቻ ውስጥ የሚወዷቸውን ሰዎች ያጡ ወይም ደግሞ ከዚህ የተረፉ ሰርቫይቨርስ የሚባሉት ምን ያህሉ ተሳተፉ? ምን ያህሉ እንዳላችሁት፣ ቁጥራቸውን ሳይሆን ስማቸውን አሰፈሩ። ይህኛውም ገና ቆጥረን አልጨረስንም። አሁን ገና ካለፈ እንግዲህ ሳምንት መሆኑ ነው። ብዙ ስለሆነ ከፋፍለን፣ ወንድሜን አጣሁ የሚል፣ እህቴን፣ እኔ ሰርቫይቨር ነኝ ምናምን የሚለው በካቴጎሪ እየከፋፈልን አሁን እሱን የዴታ አግሪጌት እየሰራኝ ያለ ነው። እሱን ሰርፊን ሲጨርስ ልናካፍል እንችላለን። ግን ከተለያየ አቅጣጫ ወንድሜ መጠብኝ፣ እኔ ራሴ ከጥይት ያመለጥኩ ነኝ፣ እኔ እግሬን የተመታሁ ነኝ የሚሉ ሳይቀር ብዙ አይነት እንዲህ ነው ብዬ ልጠቅስልሽ ማልስለው ብዙ አይነት ከተለያዩ አቅጣጫ መጣል። ሀሳቡን ስታነሱት የመጨረሻው ግባችሁ ይሄ ውይይት መደረጉ ይሄ ስማቸውን የተጎጂ ሰዎችን ቁጥራቸውን ሳይሆን ስማቸውን ማስፈሩ ማስታወሱ የሚሰጠው ጥቅም ምንድን ነው ብላችሁ ነው ያቀዳችሁት? ስታቅዱት ሀሳቡን ስታነሱ ለግጭቶች መፍትሄ ለመፈለግ መጀመሪያ መነጋገሪያ፣ ስለዚህ ለንግግሮች በር መክፈቻ ነው። ይሄ የእኛ አይደለም የወጣቶቹ ነው የወጣቶቹ እርስ በርሳቸው እንዲነጋገሩ ታንዛኒያ ያለው ከሴኔጋል ናይጄሪያ ያለው ከቡሩንዲ ብሩንዲ ያለው ደግሞ ከግብጽ ካለ እንደዚሁ አይነት አለ ተገጠማቸው ሰዎች ጋር በተነጋገሩ ቁጥር አንድ መፍትሄ ያመጣል ዝምታውን መስበር ያስፈልጋል ይህም ደግሞ ሌላው ደግሞ ነገር ቁጥር ብቻ እንዳሉ ሰዎችም እንደሆኑ ባሳወቅሽ ቁጥር ምን የሚመጣ ነገር አለ አለመሰለሽ ሰውን የምታጭውን ሰው ብዙ ጊዜ መጥፎ ነገር እንዲገጥመው አትፈልጊም። እኔ እኮ መንገድ ላይ ስመጣ እገሌ የሚባል ሰው መኪና ገጽሶታ እየሆን ስኪል የሚደነገጠውና አንድ ሰው መኪና ተገጠ የሚባል የሚደነገጠው ድንጋጤ እኩል አይደለም። ስለዚህ ከግል ጋር ከራስ ጋር አሶሴት ማድረግ በማገናኘት ወደፊት እንደዚህ አይነት እርምጃ ውስጥ ለገቡ ወጣቶቹን ለማሳቀፍ እንደዚህ አይነት ደግሞ ይሄ ቫዮለንት የሆነ ደግሞ ጸብን ጫሪ የሆነ ንግግሮችን እንዳያደርጉ ከጸብ ጫሪ ንግግሮች አልፎ ወደዛም ወደ ዱላ ቀረሽና ወይም ደግሞ ዱላ አዘል ወይም ጠመንጃንም ተኮር የሆነ እንቅስቃሴ ውስጥ እንዳይገቡ ንቃት መፍጠር ነው። ያ ንቃት ከተፈጠረ ሊቀሰቅሷቸውና ሊያነቋቸው ተብሉቢትንም ሰዎች የለ የለ፣ ይኮ በንግግር ሊፈታ ይችላል የሚል አስተሳሰብ ለውጥ ለማምጣት ጭምር ነው። ቅስቀሳ እናድርግ ያሉ ወጣቶች የትኞቹ ወጣቶች ናቸው? እነማን ናቸው? የት አካባቢ? የት ሀገር? የት ያሉ ወጣቶች ናቸው? መነሻው መጀመሪያ ነሱ የሳውዝ አፍሪካና የቦትስዋና ወጣቶች ነው። ከዛ ቀጥሎ ግን የራሳቸውን ኔትወርክ በመጠቀም በተለያየ ሀገር ከታንዛኒያም እንደዚህ ቡድን ፈጥረው ማንቀሳቀስ ጀመሩ። ኦንላይን ላይ ሎንች እንዲያደርጉ እኛመቻቸንላቸው የአንዳንድ ወጪዎቻቸውንም ለመሸፈን የኔመቱን ሌሎችን ነገር ማመቻቸት ባን ና ያንን አደረግ። እሺ በጣም አመሰግናለሁ። አቶ ሚኪያስ ሲሳይ ጊዜ ይርስጥልን። እኔም በጣም አመሰግናለው። ሲሆን በጣም አመሰግናለው ጽዮንና እንግዳዋን አቶ ሚኪያስ ሲሳይን እናመሰግናለን። በቀጣይ የምንጋብዛቸው ይሆናል። እስቲ አሁን እዚህ ጋር ደግሞ ዴዳዊት ጸጌ ይንቻል ዘንድሮ የሚለው ሙዚቃ ሰምተን እንመለስ። ትይ ለማለት እንኳን

ብቻችን እንግዲህ ጋቢና ነበር ስታዳምጡ ያመሻችሁት። ምርጫችሁ ስላደረጋችሁ ምስራቻችሁን እያመሰገንን በዚሁ ለሚሰናበታችሁ ነው። በፌስቡክ አት ቪዮ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም መልእክቶቻችሁን አድርሱን። ጋቢና ቪዮ አት ቪዮ ኒውስ ዶት ኮም ብላችሁ የኢሜይል አድራሻችን ላይ መልእክቶቻችሁን ተውልን። 2022059942 የውስጥ መስመር 14 በሚለው ደውሉ ና ለጋቢና ቪዮ ብላችሁ መልእክት አስቀምጡልን። በተለይ ወጣቶች እናንተ እንጠብቃለን። ፕሮግራሙን በመምራት አብሬያችሁ ያመሸሁት ኤደን ገረመው ካቀና ዜና ባህሪያችን ኤልያስ ገበየው ጋር ነበርኩ። መልካም ምሽት። ላይሳሳት ቃል ተናግሮ